መዝናኛ ዳኛው በሞባይል ስርቆት የተከሰሰውን ሰው ቻርጁ ደርሰዋል ሲሉት እንደ የምን ቻርጀር የሰረኩት ሞባይል ብቻ ነው ብሎ፣ ሕግ አውጪውም አስፈጻሚውም አካላት ብዙ ጊዜ መረር፣ ኮስተር ያሉ ናቸው። ይደረግ ይፈጸም፣ ወስኛለሁ፣ ቀጥቻለሁ ብቻ ቃላቱም ጠንከር ያሉ። በዚህ ኮስታራነት በሚበዛበት ሂደት ፈገግ የሚያሰኙ ቀልዶች አልጠፉም። የዛሬ እንግዳችን የህግ ቀልድና ቁም ነገር የሚል መጽሐፍ ደራሲ አብርሃም ዮሐንስ ይባላል። ዝግጅቱን እንድትከታተሉ መጋብዛችሁ አዘጋጅና አቅራቢው ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታም በትግራይ ክልል ተወልዶ በሀረር ያደገው ጠበቃ አብርሃም ዮሐንስ ከአዲስ አበባ ዩኒቨርሲቲ በህግ ተመርቋል እስካሁን ያካበተው የስራ ልምድ በማጫወት ነበረ ቃለ ምልልሳችን የጀመርነው እንግዲህ የተመረኩት 1992 ዓ.ም ነው እንደ እንደተመረኩኝ ለአንድ ለዘጠኝ ወራት ያክል በረዳት ዳኝነት አስተሬና ሰራተኛ ችሎት እዚህ ካዛንችስ በነበረበት ጊዜ ፌዴራል መጀመሪያ ደረጃ ፍርድ ቤት እዛ ነው የመጀመሪያ ስራዬን የጀመርኩት። ከዛ በኋላ በኢትዮጵያ ንግድ ባንክ ሀረርና ድሬዳዋ ዲስትሪክቶች በነገረፈጅነት አምስት አመት አገልግያለሁ። በመቀጠል ወደ ማስተማር ሙያ ነው የገባሁት። እዛም ሀረማያ ዩኒቨርሲቲ የህግ ኮሌጅ በአጠቃላይ ለአምስት አመታት ያክል እዛ ሰራው። አሁን በመጨረሻ ያው በግል ጥብቅና ፍቃድ አውጥቼ ስት አምስት አመት በላይ ሆኖኛል። እሱም በመስራት ላይ ይገኛሉ። ህግ የህግ ባለሙያዎች ብዙ ጊዜ ፊታቸው የተኮሳተረ የሚናገሩት ቃላት የተቀጣና ቁጥብ ነው። ከዚህ መሀል ቀልድን ፈልቅቀህ ለማውጣት ምን አነሳሳ ሀል ነው? በተለየ ሁኔታ ለዚህ አነሳሳኝ ነገር የለም። ግን ያው መጀመሪያውኑ ይሄ ከስነ ጽሁፍ ጋር በተያያዘ የተወሰኑ እንትኖች ነበሩኝ። ያው ከድሮም ጀምሮ ለህትመት አይብቃ እንጂ ድሮ ለምሳሌ ሀረር ላይ አሁን ትላልቅ አርቲስቶች የወጡበት ብራና የስነ ጥበብ ክበብ የሚባል ነበረ። እዛ ውስጥ እንሳተፍ ነበር ከዘጠነኛ ክፍል ጀምሮ ማለት ነው። ግጥም በመጻፍም በሌሎችም እንደዚህ የጥበብ ስራዎች ላይ መጀመሪያውኑ ነበረ ማለት ነው። ስለዚህ ጽሁፎችም አንዳንድ ጊዜ ያው በጋዜጣም እንደዚሁም እንዲ እናበረክት ነበር። ስለዚህ አሁን ያለሁበት ሙያ ሕግ እንደ መሆኑ መጠን ቁም ነገር የሆኑንም ክፍል ለምሳሌ በመጽሐፍ በሙያ ላይ የጻፍኳቸው ያሉ መጽሐፍቶች አሉ። ይሄኛውም ከስነ ጥበብ ባክግራውንድ ከመነሳሴ አንጻር ከዛ ነው ለዚህኛው መነሻ ሆነ ማለት ነው። መጽሐፉ በወፍ በረር ሲቃኝ ምን ይመስላል አልነው? የመጽሐፉ ደራሲ ጠበቃ አብርሃምን እንግዲህ አሁን ይዘቱን ስንናገር ለምሳሌ ጥቅሶች፣ የህግ ጥቅሶች በጣም ቁም ነገር የሚያስተላልፉ ናቸው። እንደዚህ በመጻፍ በተለየም ሁኔታ ወይም ደግሞ ሌሎች ጥቅሶች ላይም ተካተው አያውቁም። ስለዚህ ከሰብአዊ መብት ጋር ከፍትህ ጋር የተያዙ ጥቅሶች አሉበት። ለየት ያሉ ህጎች በኢትዮጵያ ውስጥም ያሉ በአሜሪካ ውስጥም ያሉ በሌላው ዓለምም ያሉ ለየት ያሉ ፍርዶች፣ ለምሳሌ በግጥም የተሰጡ ፍርዶች አሉ። የውጭ ሀገር እንደዚህ አግራሞትን የሚጭሩ እንደግኑም ደግሞ ለየት ያሉ ውሳኔዎች የፍርድ ቤቶች ያው በኛ ሀገር ብዙም ስላልተሰበሰቡ የውጭ ሀገሮችን ነው ለመሰብሰብ የተሞከረው። ከቀልድ ክፍሉ ደግሞ ለምሳሌ በአሜሪካ ውስጥ በጣም በጣም የሚታይ ሌላው ዓለም ላይም ብዙም እኛ ሀገርም የለም ሌላው ዓለም ላይም የለም በጠበቃ ላይ በጣም ከማናቸውም ባለሙያዎች በላይ እንደ ጠበቃ በአሜሪካ ውስጥ የሚቀለድበት ባለሙያ የለም። እነሱም አክሴፕት ያደረጉትም ይመስለኛል በተወሰነ መልኩ ማለት ነው። ስለዚህ ጠበቃ ቀልዶች ተካተዋል እዚህ ላይ በተወሰነ መልኩ ግን ከእኛ ሀገር ሁኔታ ጋር እንዲጣጣሙ ተደርጓል። ከዛ በኋላ እውነተኛ የፍርድ ቤት ገጠመኞች እነዚህ ከቲቪም ከሰውም ሲያወራም በራሴም የገጠመኝን የፍርድ ቤት ገጠመኞች በሚል ይሄ ያው ለመሰብሰብ አቅሙና እንትኑ ስለሌለ ነው እንጂ ራሱን ችሎ መጽሐፍ ሊሆን የሚችል ነው። ምክንያቱም በየፍርድ ቤቱ ቢያንስ በየቀኑ አንዳንድ ገጠመኝ ይፈጣል። የኢትዮጵያ በሙሉ መሰብሰብ ቢቻል አጠቃላይ ብዙ ነገርም ማስተላለፍ የሚችል ነገር ይመስለኛል። ሰዎች ስለ ፍትህ ስርዓቱ ያላቸውን እምነት ሳሰብ ስሜት በተመለከተ ስለዚህ እዚህ ላይ የተወሰኑት የፍርድ ቤት ገጠመኞች ተሰብስበዋል። ስለዚህ ከሞላ ጎደል እነዚህ እነዚህ ነው። ከዛም እዛም አንድ ነገር ላይ ብቻ የተገደበ አይደለም መጽሐፉ። መቼስ አጠቃላይ ይዘቱን ተናግሮ መሄድ በአድማጭ ዘንድ ቅሬታን ይፈጥራል። እንደው እንደው ከቀልዶችሁ አንድ ሁለቱን ብትነግረናል ነው፣ ፈገግ ብሎ መጽሐፉን እያገላበጠ እንዲህ አወጋን አብዛኞቹ አሁን ከዚህ መጽሐፉ ዘና የሚያደርገው በተለይ ገጠመኞች ጋር ነው። ቀደም እንዳልኩት፣ ለምሳሌ ገጠመኞች የሚፈጠሩት ዳኞች የሚጠቀሙበት ቋንቋና ፍርድ ቤት አገልግሎት ፈልገው መጡ ሰዎች የሚረዱበት ቋንቋ እንዲሁ የሚጠቀሙበት ቋንቋ የተለያየ ከመሆኑ አንጻር ያ መደናገር ይፈጥራል። ለምሳሌ እዚህ ላይ ያለው አንድ የፍርድ ቤት ገጠመኝ አንድ ምስክር ምስክርነት እየሰጠ በአካል ጉዳት ማድረስ ወንጀል ነው ከዛ እና ልክ አንድ ጊዜ ይዞ በኮንስታብል አንድ ሲለው መሬት ላይ ተፈጠፈጠ ብሎ ምስክር እንሰጣል እና ዳኛው በዛን ጊዜ ለማረም ብሎ በኮብልስቶን ለማለት ፈልገ ነው ብለው ያደርጉታልና፣ ከዛ በኋላ እሱም ያው ሁለቱም አንድ ናቸው ብሎ መልስ ሰጥቷልና። ሌላ እንደዚህ ሌላ ፍርድ ቤት ላይ እንትን ያለ ዳኛው በሞባይል ስልቆት የተከሰሰውን ሰው ቻርጁ ደርሰዋል ሲሉት እንደ የምን ቻርጀር ሆነ የሰረኩት ሞባይል ብቻ ነው ብሎ አመን፣ ያው እንደማመን ባይቆጠረም በሕጉ መሰረት በትክክሉ ማመን ስላለበት ግን፣ እንደዚህ የፍርድ ቤት ገጠመች ብዙም ዘና የሚያደርጉ ናቸው። ሌላው ከጠበቃ ቀልዶች ላይ ብዙም እነሱ ትንሽ ዘና የሚያደርጉ ናቸው። ለምሳሌ እንደ ከዚህ ውስጥ አንዱን ባነብልህ ሁለት ሰዎች በመኪና ወደ ሩቅ አገር ሲሄዱ መንገድ ይጠፋባቸውና መኪናቸውን አቆመው ከአጠገባቸው ያገኙት መንገደኛ የት ነው ያለነው ሲሉ ይጠይቁታል። መንገደኛውም አስፋልት ላይ ከቆመች መኪና ውስጥ ነው ያላችሁት ሲል ይመልስላቸዋል። በመልሱ የበሸቃው አንደኛው ጓደኛውን ይህ ሰው ጠበቃ ነው መሰለኝ ይለዋል። እንዴ ታወቅ? ምክንያቱም የተጠመ ከር መቶ ፐርሰንት ትክክልና ሙሉ በሙሉ ረብ የለሽ ነው እና ያው እንግዲህ የቀረውን ደግሞ አንባቢያን ገዝተው እንዲያነቡ የፖሊስ ሹመኛ ኮንስታብሉን ከኮብልስቶን ያመሳሰልክበት በብዛት ደግሞ ጠበቃው ላይ የቀለድክበት መጽሐፍ፣ የፌዴራል ፖሊስ ዶላላ ቀምስህም ምን መጋቢ ምላሽ አገኘ እስካሁን? አል ነው ጠበቃ አብርሃም ዮሐንስን ለአንዳንዶቹ በተለይ ከሕግ ውጭ ላሉት ደስተኛ ናቸው ያለውን ነገርም ስላንጸባረቅላቸው አብዛኛው ሰው ደስ ብሎታል። ያለውን ነገርም አሳይቶ እነሱም የሚገጥማቸውን ነገርም ስለሆነ ሌሎች ጠበቆችም እንዲያውም ከዛ በኋላ የተረዳሁት ነገር ምንድን ነው በጣም ብዙ ጠበቆች እያንዳንዱ ሰው ይህ መጽሐፍ ለመጻፍ የሚያበቃ ያክል ገጠመኝ እንዳላቸው ነው። ስለማያወጡ ዝም ብሎ በየቆይተ ብሎ እየተወራ እየሳሳቁ የሚታለፍ ነገር ስለሆነ ነው እንጂ በመጽሐፍ በልክ ቢያስቀምጡት እኔ እዚህ ውስጥ ካስቀምጥኳቸው ገጠመኞች የበለጠ አብዛኛው ጠበቃ እንዳለ ነው ማወቅ የቻልኩት። በጠበቃ ላይ መቀለዱ አንዳንድ ጠበቆችም ብዙም አልተመቻቸውም። ነገር ግን ሰዎች ዞሮ ዞሮ ቀልድ የሚሆን ቁም ነገር ሰዎች ሀሳባቸው የሚገልጹበት መንገድ ነው ያለውን ነገር በተመለከተ ማለት ነው እንደም አሁን እኛ አገር ብታይ አሁን ብዙ ጊዜ እንግሊዝኛ በማይችል ሰው ላይ በሽማግሌ እንደዚህ ነው፣ በቤት ሰራተኛ እንደዚህ ነው የሚቀለደው። ግን ቀል ከተባለ በማንኛውም ፕሮፌሽን ላይ ያ የኮሜዲያኑን ችሎታንም የሚያንጸባረቅም ይመስለኛል። በፖለቲከኛው ላይ መቀለል መችል አለበት፣ በሐኪሙ በምኑ በሁሉም ላይ እንደየ ሁኔታው ሁሉን ነገር ማንጸባረቅ አለበት። አለበለዚያ ግን ዝም ብሎ ሁሌ እንግሊዝኛ በማይችል ሰው በቤት ሰራተኛ ብቻ የምታደርጉ ከሆነ የሚሰለች ነገር ነው የሚሆነው ማለት ነው። ስለዚህ በአጠቃላይ ያለው ነገር ያው ጥሩ ማበረታሻዎች ናቸው። እስካሁን ደስ የደረሱኝ የህግ ባለሙያው አብርሃም ዮሐንስ ከጥብቅና ስራው በላይ ወደ ስነ ጽሁፍ እያደላ መሆኑንና ሁለቱንም ጎን ለጎን እንደሚያስኬዳቸው ነግሮናል። በህትመት ላይ ያለ አንድ አስረኛ ሰራተኛ የሚል ስ ወደ አራት መቶ አርባ ሁለት ገጾች ያሉትና ብዙ የሰበሩ ውሳኔዎች የብዙ ሀገር ልምድና ንጽጽርም የተካተበት አንድ መጽሐፍ አሁን ስ በህትመት ላይ ነው በቅርብ ጊዜ የሚወጣ ይውጣል ተብሎ ይጠበቃል። ሌላም እንደዚሁ አጠቃላይ የአስተዳደር ህግ በኢትዮጵያ ውስጥ መግቢያ ሊሆን የሚችል አንድ መጽሐፍም እሱም እንዲሁ ያው ጊዜውን ጠብቆ የሚታተ ይመስለኛል። ያው እሱ ህትመት እየጠበቀ ነው። በመጨረሻ ላይ ደግሞ አንድ አዲስ ኦልሞስት እያለቀ ያለ ስራ ይሄ፣ ከበእኛ ሀገር ቅድም እንዳልኩት ዳኞች የሚናገሩበት ቋንቋና ሌላው ሰው የሚግባብበት ቋንቋ አንድ አይነት አይደለም። የሰበር ውሳኔዎች የህግ ቃላት መፍቻ የሚል ወደፊቱም ደግሞ ምናልባትም ወደ መዝገበ ቃላት ሊያድግ የሚችል አንድ ስራ ነው ያም ህትመቱ በመጠበቅ ላይ ያለው በተጨማሪም ያው እዚህ ላይ ልጠቀስኩልህ ያው ብዙ ሰው ተጠቃሚ የሚያደርግ አንድ ብሎግም አለ በአማርኛ ጦመራ ነው የሚባለው። እንግዲህ እና በደብሊዩ ደብሊዩ ችሎት ዶት ሚ ይባላል። ኢትዮጵያን ሌጋል ብሪፍ እዛ ላይ ኢትዮጵያ ውስጥ ያሉ ህጎች፣ ውሳኔዎች፣ መመሪያዎች፣ ፖሊሲዎች፣ የመንግስት ስትራቴጂዎች በሙሉ እዛ ላይ ያሉ የህግ ጽፎችም በየጊዜው እዛ ላይ ያወጣለሁ። ስለዚህ ተጨማሪ አሁን ስላልኩት ነገርና ስለ መጽሀፍቶችም ቢሆን ተጨማሪ ስለ ህግም ነገር ስለ እኔም አንባቢያ መረጃ ከፈለጉ ደብሊዩ ደብሊዩ ችሎት ሲኤችአይኤልኦቲ ዶት ሚ ላይ ገብተው ወይም ደግሞ ኢትዮጵያን ሊጋር ብሪፍ ብለው ፈልገው በማግኘት ከዛ ላይ ተገቢ መረጃ ማግኘት ይችላለ። ከጠበቃና የህግ ቀልዶች መጽሐፍ ደራሲ እንዲሁም ጦማሪ አብርሃም ዮሐንስ ጋር ሰፋ ያለ ቆይታ ነበረን። ከዚህ በላይ ለመሄድ ግን ጊዜ ገደበን እና መሰነባበታችን ግድ ሆነ። ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሐንስ ገብረ እግዚአብሔር ነበርኩ። መልካም ሳምንት።